ዶክተር ግዛቸው ተሰማ በከርቲን ዩኒቨርሲቲ የሕፃናት ሕክምናና የህብረተሰብ ጤና ተመራማሪ በቅርቡ በአፍሪካ ውስጥ የኮቪድ-19 ወረርሽኝና የጤና ክብካቤ ስርዓትን አስመልክተው ያካሄዱትን ጥናት በአውስትራሊያ ኢትዮጵያ ተመራማሪዎች አውታረ መረብ ሁለተኛ ዓመት ሳይንሳዊ ኮንፈረንስ ላይ ያቀርበዋል። ጥናታችሁም ዋነኛ ሶስት የትኩረት አቅጣጫዎችም ኮሮና ቫይረስ ወረርሽኝን አስመልክቶ በዚንን ለመከላከል ቅድመ ዝግጅት እንደዚሁ የሚያሳደራቸውን አሉታዊ ተጽዕኖዎችን እና እግግብረ መልሶችን የሚመለከት ነው በቅድሚያ ይህንን ጥናት ለማድረግ መረጃ ምንጮቻችሁ ምንድን ነው ምን ያህል የአፍሪካ ሀገራት ላይ ነው ትኩረት ያደረጋችሁት በዋነኛነት ካሳሁን አመሰግናለሁ ግሉን ስለሰጠኝ እንግዲህ አንተ ለመጥቀስ እንደሞከርከው የዛሬ አንድ ዓመት ተኩል በፊት የኮሮና ወረርሽኝን በሚመለከት ምን አይነት ድጋፍ እና ምን አይነት ስራዎችን መስራት እንችላለን በሚል በአውስትራሊያ የሚኖሩ የተለያዩ ኢትዮጵያውያን ተመራማሪዎች ጋር ሆነን ጥናቶችን ለመስራት ወጥነናል። ከነዚህ ጥናቶች አንዱ አፍሪካ የጤና ተቋማት ላይ የኮሮና ወረርሽኝ ምን አይነት ተጽዕኖ አለው የሚለውን ነው ለማጥናት የሞከርነው። እንግዲህ እኔ እና ከሀያ ሰባት በላይ የሚሆኑ ተመራማሪዎች የተሳተፉበት ጥናት ሶስት ዋና ዋና ነገሮችን ለማጥናት ሞክረናል። የመጀመሪያው አንተን እንደገለጽከው የኮሮና ወረርሽኝ ለመከላከል የነበረው ዝግጅት ምን ይመስላል፣ ኮሮና ኢንፌክሽን ያሳደራቸው አሉታዊ ተጽዕኖዎች ምን ነበሩ፣ እንዲሁም በጤና ስርዓቱ ዘንድ የበሽታውን አስከፊነት እንዲሁም ተያዥ ጉዳቶችን ለመከላከል የተወሰደው ግብረ መልስ ምን ይመስላል የሚለውን ነው ለማጥናት የሞከር ነው ለጥናታችን ግብዓት የተጠቀምንበት በተለያዩ በአፍሪካ ሀገራት የተደረጉ ሳይንሳዊ ጥናቶችን እና ሪፖርቶችን ነው። ጥናቱን ስንጀምር ወደ ስምንት መቶ አርባ የሚሆኑ የተለያዩ ጥናቶች እንዲሁም ሪፖርቶችን ያገኘን ሲሆን በዋናነት እኛ እናጠናለን ብለን በለየናቸው መስኮች ሀያ ሁለት ዋና ዋና ጥናቶችን ለይተናል። እነኝህ ጥናቶች ከአስር በላይ የሚሆኑ አፍሪካ ሀገሮችን ያካተቱ ሲሆን የተወሰኑ አራት የሚሆኑ ጥናቶች ደግሞ ብዙ ሀገሮችን በዲያስሳ ጥናታቸው ያካሄዱ ናቸው። ለምሳሌ አንዱ ጥናት አስራ ሶስት የሚሆኑ አገሮችን በማካተት በጤና ባለሙያዎች ላይ ምን አይነት ተጽዕኖዎች ደርሰዋል የሚለውን ሁኔታ ያጠና ይሆናል። በአጭሩ ሀያ ሁለት የሚሆኑ ጥናቶችን ከአስር በላይ በሚሆኑ የአፍሪካ ሀገሮች የተገኙ ጥናቶችን ነው ለመቀመር የሞከር ነው። በጥናታችሁ ውስጥ ዋነኛ ግኝቶቹ ምንድን ናቸው? በሶስቱ የትኩረት አቅጣጫዎች ላይ በጣም ጥያቄ ነው እንግዲህ። መጀመሪያ ለመግለጽ እንደሞከርኩት መጀመሪያው አንኳር የጥናታችን ጉዳይ ምን አይነት ቅድመ ሁኔታዎች ምን ነበሩ የሚሉትን ነው የለየ ነው። እንግዲህ በአራት ዋናና ምድቦች ለይተናል። ከነዚህ ለየናቸው ዋና ዋና ጉዳዮች ውስጥ በመጀመሪያ ደረጃ ያስቀመጥነው የጤና አገልግሎት ለመስጠት የሚያስፈልጉ ግብዓቶች በበቂ ሁኔታ አልነበሩም ለምሳሌ የኮሮና ወረሽኝን ለመከላከል የሚያስፈልጉ ራስ ለመከላከል የሚረዱ ጭንብሎች፣ አገልግሎት ለመስጠት የሚያስፈልጉ መመሪያዎች በጊዜ አለመቅረባቸው፣ መረጃዎችን በአግባቡ ስርጭት አለመከናወናቸው ሲሆን በሁለተኛ ደረጃ የለየ ነው የጤና ባለሙያዎች ቅድመ ዝግጅት በሚመስል ነው። እንግዲህ የጤና ባለሙያዎች የተለያዩ ቅድመ ዝግጅቶችን እያደረጉ ሲሆን ከዚህም ጋር በተያያዘ በበሽታው ላይ ያለ ግንዛቤ የማስጠበጫ ትሬኒንጎችን መካፈል ሊሆን ይችላል። ጤና ተቋማቱ የሚሰጡ የተለያዩ መመሪያዎችን መከታተል ነው። በሶስተኛ ደረጃ ቅድመ ዝግጅትን በሚመለከት ያገኘነው ሁኔታ ብዙ ታካሚዎችን በአንድ ጊዜ ተቀብሎ ለመመረመድ የሚያስችል የአቅም ውስንነት ነበር። ይህም በዋናነት የጽኑ ሕሙማንን ለማከም የሚያገለግሉ አይሲዩ እንዲሁም የቬንትሌትር አገልግሎቶች በጣም አነስተኛ ነበር በብዙ የጤና ተቋማት። በአራተኛ ደረጃ የለየነው ጉዳይ በወረርሽኝ ጋር በተያያዘ የሚመጡ የጤና እክሎችን ለማከም የሚያስፈልግ ቅድመ ዝግጅት አለመኖር ነው። ለምሳሌ አእምሮ ጤና መታወክ ጋር በተያያዘ ከፍት ምክንያቱም በሽታው የራሱ የሆነ ጭንቀት የፈጠረ ስለነበር እነዚህን እና ተያያዥ ጉዳዮች ለማከም የሚያስፈልጉ አገልግሎቶች አለመኖራቸውን ለይተናል። ሁለተኛ ደረጃ ጥናታችን ያተኮረው ምን አይነት አሉታዊ ተጽዕኖዎች ነበሩ የሚለውን ነው። በዚህ ዘርፍ እንግዲህ ሶስት ዋና ዋና ክፍሎችን ለመለየት ሞክረናል። ዋናው እና በጣም በብዙ ሀገሮች ላይ እያስተዋል ነው ጉዳይ የጤና አገልግሎት ተጠቃሚነት በከፍተኛ ሁኔታ ማሽቆልቆል ነው። ይህ እንግዲህ አጠቃላይ የጤና አገልግሎት አሰጣጡን በተጨማሪም መሰረታዊ የጤና አገልግሎት ስርጭትን ተጽዕኖ ፈጥሯል። ለምሳሌ የኤችአይቪ ኤዲስ ህክምና አገልግሎት፣ የእናቶችና የህፃናት ህክምና አገልግሎትን እንዲሁም የቲበርክሎሲስ እና የወባ ሕክምናን በከፍተኛ ሁኔታ እንደጎዳ ለማስተዋል ሞክረናል። ይህ በዋናነት የሆነው ሎክ ዳውኖች ነበሩ። ከፍተኛ የሆነ ትኩረት ወደ ኮሮና በሽታ ወደ ኮሮና ኢንፌክሽን ስለነበረ ዋና ዋና በገዳይ የምንላቸው በሽታዎች ላይ ትኩረታችንን ቀንሰናል። ሁለተኛው ተጽዕኖ የሕክምና ቀጠሮዎችን ጠብቆ አገልግሎት አለማግኘት ነው። ይህንን ለማስተዋል የመወቀር ነው። በተለያዩ ሀገሮች ለምሳሌ በኡጋንዳ እና ሩዋንዳ ላይ የተካሄዱ ጥናቶች የቤተሰብ እቅድ አገልግሎት ተጠቃሚዎች፣ ኤች አይ ቪ መድኃኒት ተጠቃሚዎች ቀጠሯቸውን ጠብቀው መድኃኒቶችን መውሰድ አለመቻላቸውን አይተናል። በሶስተኛ ደረጃ ተጽዕኖ ከደረሰባቸው አካላት መካከል በዋናነት የጤና ባለሙያዎች ራሳቸው ናቸው በፊት ለፊት ፍሮንት ላይን የጤና አገልግሎት ሰጭ እንደመሆናቸው አንደኛ ከፍተኛ የሆነ የተጋላጭነት ስሜትን ፈጥሯል። ከዚህም ጋር በተያያዘ የአእምሮ ጭንቀት፣ መሸበር፣ እንቅልፍ ማጣት ስሜቶች እንደነበሩ በተለያዩ ሀገሮች የተካሄዱ ጥናቶች አሳይተዋል። እንግዲህ እነህ ሶስት ዋና ዋና ነገሮችን ነው እንደ አሉታዊ ተጽዕኖ የለየ ነው። በሶስተኛ ደረጃ ጥናታችን ትኩረት የሰጠበት አቅጣጫ የኮሮና ወረርሽኝን ለመከላከል የተወሰደ ግብረ መልስ ምን ይመስላል የሚል ነው። እንግዲህ ከዚህ ጋር በተያያዘ አሁንም ሶስት አንኳር ጉዳዮችን ለይተናል። የመጀመሪያው የኮሮና ወረርሽኝ ለማከም የሚረዳ የቅደም ተከተል ማኑዋል ወይም ፕሮቶኮል የምንለው ተዘጋጅቶ ቀርቧል። ይህ እንግዲህ ከዓለም የጤና ድርጅት ጋር በመተባበር ብዙ ሀገሮች ኦርስ ሁሉም የአፍሪካ ሀገሮች በሚባል ሁኔታ የኮሮና ኢንፌክሽን ፕሪቬንሽን ማኑዋልን ለመተግበር ጥረት አድርገዋል። በሁለተኛ ደረጃ ከአበረታች ግብረ መልስ ያየ ነው፣ የመረጃ ስርጭትን ለመጨመር የተወሰዱ አገልግሎቶችን አይተናል። ለምሳሌ ኬንያ በስልክ መረጃዎች ለመስጠት እንዲሁም በቀጥታ ስርጭቶች የጤና አገልግሎትን በሚመለከት የኮሮና ስርጭትን በሚመለከት ከፍተኛ የሆነ ሽፋን ተሰጥቷል። በሶስተኛ ደረጃ የአንድ ግብረ መልስ ያየነው ሁኔታ የአገልግሎት ተደራሽነትን ለማስፋት ጤና አገልግሎቶችን እንደገና ማዋቀር ወይም ሪፐርፐዝ በማድረግ የአገልግሎትን ተጠቃሚነት ለማስፋት ጥረት ተደርጓል። ይህ እንግዲህ በዋናነት የኮሮና ወረርሽኝ ሕክምና ለመስጠት የጤና ተቋማት ወይም ራሱን የቻለ ሴንተር ማቋቋምን ይጨምራል። ለምሳሌ በኢትዮጵያ የኤካ ኮተቤ ሆስፒታል ሙሉ ለሙሉ ትኩረቱን በኮሮና ወረርሽኝ ላይ እንዲያደርግ እና ከኮሮና ጋር የተያያዙ አሉታዊ ነገሮችን ትኩረት አድርጎ እየሰራ ነው። ሌላኛው የጤና ባለሙያዎች አመች የሆነ የስራ ምደባ ወይም ሺፍት አሎኬሽን እንዲኖራቸው በአንዳንድ ሀገሮችም የተወሰዱ እርምጃዎች ናቸው። ይህ እንግዲህ የጤና ባለሙያዎች የሚሰጡትን አገልግሎት በተወሰነ ሰዓት በመገደብ ሮቴሽን እንዲኖር በማድረግ አገልግሎቱን እንዲሰጡ ለማድረግ ተችሏል። እነኝህ ናቸው ቀሳ በተለይ አሁን አንዱም ነጋጋሪ ሆኖ ያለው በአፍሪካ ጉዳይ ውስጥ በምዕራቡ ዓለም በርካታ የሆኑ የሰዎች ሞት ቁጥሮች ይመዘገባሉ። በቫይረሱ የተያዙ ሰዎች ቁጥር እንዲሁ በአፍሪካ ውስጥ በሽታው ምን ያህል መጠነ ሰፊ እንደሆነ በውል ይታወቃል። በተለይ የሚያጠቃው ክፍልስ የትኞቹን ወጣቶችን ወይስ አረጋውያንን ነው? የሞት ቁጥሮቹ እንደ ላቲን አሜሪካ ወይም ደግሞ ምዕራቡ ዓለም ውስጥ እንዳሉ ያሉት ሺዎች ሕይወት ያልፋል ተብሎ ሲጠበቅ ያ የማይታይበት ወይም ያልሆነበት ምክንያት ምንድን ነው ይላሉ። በእናንተ ጥናት ውስጥ ተካትቷል? ይሄ ካሳ፣ አሁንም ጥሩ ጥያቄ ነው ያነሳው። ምናልባት ወደ መጨረሻ ላይ እየጠቀስከው ነገር በኛ ጥናት እንደዋና ትኩረት የተካተተ አይደለም። ነገር ግን በመልኩ የተካሄዱ ጥናቶች የተለያዩ መላምቶችን ያስቀምጣሉ። እንግዲህ ወደዛ ከመሄድ በፊት የበሽታው ስርጭት በአሁኑ ወቅት በአፍሪካ ሀገሮች ምን ይመስላል የሚለውን ለማየት ሞክራለን። በሌሎች ሀገሮች እንዲያስተዋል ነው። በአፍሪካም በእድሜ አንጋፋ የሆኑ ሰዎችን በዋናነት እያጠቃ ቢሆንም ግን በጣም ብዙ ወጣቶችን፣ የተለያየ ክሮኒክልነስ ያለባቸውንም የህብረተሰብ ክፍሎች በዋናነት እያጠቃ እያስተዋል ነው። እንግዲህ ከዚህ ጋር በተያያዘ ሌላኛው ሁኔታ በቂ ጥናቶች በየጊዜው ስለማይኖሩ እስቲል የበሽታውን ስርጭት በትክክል ማስቀመጥ ላይ ይቻል ይችላል። ግን እያየናቸው ያሉ ሁኔታዎች የሚያመላክቱት ወጣቱም ቢሆን በከፍተኛ ሁኔታ እያጠቃ እንደሚገኝ ነው። የሞት ቁጥሩ በአፍሪካ ዘሮች ከሌሎች ከምዕራቡ አገራት ጋር ስናነጻጽረው በጣም ከፍተኛ አይደለም የሚሉ ሁኔታዎች አሉ። እንግዲህ ለዚህ የተቀመጡ ብዙ መላምቶች አሉ ብዙ ምክንያቶች ይኖሩ ይችላሉ። ከነህ ውስጥ አንዱ የአፍሪካ ማህበረሰብ በእድሜ ወጣት የህብረተሰብ ክፍል ያለበት ነው። በምዕራቡ ዓለም ስናይ ከስልሳ አራት ዓመት በላይ የሚሆነው የህብረተሰብ ክፍል በጣም ከፍተኛውን ድርሻ ይይዛል። ለምሳሌ በካናዳ ከስልሳ አራት ዓመት በላይ የሚሆነ የህብረተሰብ ክፍል እስከ ሀያ ፐርሰንት የሚደርስ ሲሆን ብዙ አፍሪካ ሀገራት ሶስት ፐርሰንትም የሚሸፍን አይደለም። ስለዚህ አንዱ ትልቅ ምክንያት የሚጠቀሰው ወጣት የማህበረሰብ ክፍል መኖሩ ነው በአፍሪካ ሁለተኛ ደረጃ እንዲንድ መላመት የሚቀርበው በእድሜ የገፉ ሰዎች የመቆያ ሴንተሮች በአፍሪካ እንዛም ናቸው። እንግዲህ በምዕራቡ ዓለም በዋናነት ስናይ የኮሮና ኢንፌክሽን በከፍተኛ ደረጃ የሚስፋፋው ኤጅ ኬር ሴንተር የምንላቸው ነው። እንግዲህ አፍሪካ ውስጥ ብዙ ኤጅ ኬር ሴንተሮች ስለሌለ የበሽታ የመሳታት ሁኔታውን የተወሰነ ሊቀንሰው ይችላል። ሶስተኛ እንግዲህ እንደ አንድ ምክንያትነት የሚቀርበው በቂ የሆነ የምርመራ አገልግሎት አለመኖር ነው። እንግዲህ በቂ የምርመራ አገልግሎት ስለሌለ የበሽታው ሁኔታ በትክክል ለማስቀመጥ አይቻልም። ከዚህ ጋር በተያያዘ እንዲሁ የተለያዩ ሰዎች በሚሞቱበት ጊዜ በምን ምክንያት እንደሞቱ በጉል ስለማይታወቅ በኮሮና ምክንያት የሞቱ ወይም በሌላ ተላላፊና የማይተላለፉ በሽታዎች ይሙት በግልጽ የሚታወቅ አይደለም። እንግዲህ እሱም አንድ የራሱን አስተዋጽኦ አድርጓል ማለት ነው። እንግዲህ ሌሎችም ብዙ ምክንያቶችን መጥቀስ እንችላለን። የአየር ንብረትን ጨምሮ ብዙ ምክንያቶች ይኖራሉ ማለት ነው ካዛ ባለፈው ዓመት በምርምር ስራዎ ማካሄጃ የሚውል 645 ሺ ዶላር በላይ አግኝተዋል። የአምስቱ ዓመት የምርምር ጅማሮ የሚጀምረው በዚህ ዓመት ነው። በምን ሁኔታ ላይ ይገኛል ሂደቱ? አመሰግናለሁ ካሳሁን። ባለፈው ዓመት አውስትራሊያ መንግስት ሞተው በሚወለዱ ህጻናት እንዲሁም ህጻናቸው ሳይደርስ የሚወለዱ ህጻናትን ቁጥር ለመቀነስ የሚያስችል ጥናትን ለማድረግ በአውስትራሊያ መንግስት ፈንድ አግኝቻለሁ። እንግዲህ ጥናቱ ኦፊሻል የጀመረው በሁለት ሺህ አንድ መጀመሪያ ነው። በአሁኑ ሰዓት ለጥናቱ የሚያስፈልጉ የተለያዩ ግብአቶችን በዋናነት ጥናቱ የምንጠቀምበትን ዳታ እንዲሁም አስፈላጊውን የምርምር እድማ ሁኔታ በዋናነት የኢቲክስ አፕሊኬሽን በማከናወን ላይ እንገኛለን። እሱን እንዲያጠናቅቅን በቀጥታ ወደ ጥናቱ እንገባለን ማለት ነው። ዶክተር ግዛቸው ተሰማ በከርቲን ዩኒቨርስቲ የህፃናት ሕክምናና የህብረተሰብ ጤና ተመራማሪ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ ካሳሁን። እያደመጡ የነበረው የኤስቢስ አማርኛ ፕሮግራምን ነበር።